የኢጋድ አባላትና የሌሎችም ሀገሮች መሪዎች ለደቡብ ሱዳን ችግር እልባት ለመስጠት በአዲስ አበባ የጀመሩ ስብሰባ ማምሻውንም ቀጥሏል። የአማጺያኑ መሪ የሪያክ ማቻር ተወካዮች ሀገሮቹ ጣልቃ ገብ ጦር እንዲልኩ ጥሪ እያቀረቡ ነው። የሪያክ ማቻር ቀኝ እጅና ዋነኛ ተደራዳሪ የነበሩት ጀኔራል ታባል ዲንጋይ የሽግግር መንግስቱን ተወክለው መገኘታቸውም የስብሰባው መነጋገሪያ እንደሚሆን ተገምቷል። እስክንድር ፍሬው ዘገባውን ልኳል። የኢጋድ አባላትና የሌሎችም ሀገራት መሪዎች በአዲስ አበባ የተሰባሰቡት የደቡብ ሱዳን የሰላም ሂደት ይበልጥ በተወሳሰበበት ወቅት ነው። ብሔራዊ አንድነት የሽግግር መንግስት ሲመሰርቱ ሁለት የነበሩት ዋነኛ ተቀናቃኞች አሁን ሶስት ሆነዋል። ሁሉም የተጀመረው እንደ አውሮፓውያን አቆጣጠር ሐምሌ ስምንት ቀን በሽግግር መንግስቱ ፕሬዚዳንት ሳልቫ ኪር ማያርዲት እና በአማጽያኑ መሪ ዶክተር ሪያክ ማቻር ኃይሎች መካከል ውጊያ ሲከፈት ነው። ለደህንነታቸው የሰጉትና መኖሪያ ቤታቸው በፕሬዚዳንት ኪር ኃይሎች መደብደቡን የገለጹት ሪያክ ማቻር ዋና ከተማዋን ለቀው ስደት የገቡት ከዚህ በኋላ ነው። እርሳቸውን በመወከል የተገኙት ጎይ ጆይል ዮል ይሄንኑን ያብራሩት ሲንስ ዛሬ እዚህ እንዲገኙ መኝ ነበር። እንደ አውሮፓውያን አቆጣጠር ከሐምሌ 11 ጀምሮ የመንግስት ኃይሎች ሄሊኮፕተሮች፣ ታንኮችና ሌሎችም ዶክተር ማቻርን እያሳደዱ ነው። ነገር ግን በጁባ ዙሪያ ነው የሚገኙት። እርሳቸው በጁባ ጫካዎች ውስጥ ራሳቸውን እየተከላከሉ ነው። መተላለፊያ ካገኙ እዚህ ይመጣሉ ነው ያሉት። እናም ዶክተር ማቻር ጁባን ለቀው እንደሄዱ ፕሬዝዳንት ሳልቫ ኪር ማያርዲት በምትካቸው ሌላ ተቀዳሚ ምክትል ፕሬዝዳንት ሾመዋል። ተሿሚው ደግሞ የዶክተር ማቻር ቀኝ እጅና ዋነኛ ተደራዳሪ የነበሩት ጄኔራል ታባንደንጋይ ናቸው። ጄኔራሉ ሹመቱን መቀበላቸው በቀድሞ አለቃቸው ላይ ክህደት እንደፈጸሙ እንደሚቆጠር ሚስተር ዮል ይናገራሉ። ጄኔራሉ እኛን ወክለው በሽግግር መንግስት ውስጥ መቀመጥ አይችሉም ነው ያሉት። እንደ እርሳቸው እምነት የሽግግር መንግስቱም ቢሆን እንደፈረሰ ይቆጠራል። የደቡብ ሱዳን መንግስት ቃል አቀባይ ማይክል These are people, of course, if they are the supporters of Riyak mashar these are the people who stage a uh, failed coup in the presidential palace in Cuba. እነዚህ ሰዎች የሪያክ ማቻር ደጋፊዎች ናቸው። እነዚህ በጁባ ፕሬዝዳንታዊ ቤተ መንግሥት ያልተሳካ መፈንቅለ መንግሥት ያካሄዱ ናቸው። ከዚህ በኋላም የተቃዋሚው ጎራ አካል አይደሉም። ምክንያቱም የተቃዋሚው አመራር በጁባ ነው የሚገኘው። ሪያክ ማቻርም የዚህ ቡድን አባል አይደሉም የሰላም ስምምነቱን እማይመለከታቸው ነው ያሉት። የሪያክ ማቻር ደጋፊዎች ግን ስብሰባ የተቀመጡት የኢጋድ መሪዎች ለጀኔራል ታባን ደንጋይ እውቅና እንዲነፍጉ እየጠየቁ ይገኛሉ። ጣልቃ ገብ ጦር እንዲልኩም እየወተወቱ ነው። የደቡብ ሱዳን መንግሥት ባይቀበለውም የመሪዎቹ ስብሰባ አሁን ማምሻውንም ቀጥሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ